የአድማጮች ማህደር ከአምቦ ከኢሊባቦርና ከአዲስ አበባ የተላኩልን ደብዳቤዎች አሉ። በቀጥታ አቶ አበበ ሻምቢ ከአምቦ ወደ ላኩልን ደብዳቤ አልፋለሁ። የግጥምንን ረሃብ ለመከላከል ተባብረን ዳግም ላለመራብ እነስራ እንተባበር ይላል። ምክር አዘል ደብዳቤያቸው እንዲህ ሲሉ ቀጥለዋል። እንደሚታወቀው በአሁኑ ወቅት በኢትዮጵያ በምስራቃዊው ቆላማና ሞቃታማ አንዳንድ አካባቢዎች በኤልኒኖ የአየር መዛባት ምክንያት በተከሰተው የዝናብ እጥረት በአፋር፣ በትግራይ፣ በሶማሌና በኦሮሚያ ምስራቃዊው ክፍሎች በሰፊው ድርቅ መከሰቱ ተሰምቷል። በመሆኑም ይህ የድርቅ ውጤት እንስሳትን፣ ሰዎችን የሚጎዳ ሆኖ ህይወትን ከማጥፋቱን ባሻገር አፈናቅሎ ለስደትም የሚዳርግ የጥፋት አይነት ነው ሲሉ አቶ አበበ ቀጥሏል። የሰው ልጅ ሲራብ ሁድ ውስጥ ከሚንጫጫው የረሃብ ጭንቀት ጩኸት በቀር ምንም ነገር አይታየውም። የረሃብ ችግር ያልቻሉትን ለሞት የተረፉትን ደግሞ ለአስከፊው ስደት ይዳርጋል። ረሃብ የጋተጦት ያደርጋል። ሕጻናት አቅመ ደካማ አሮጊትና ሽማግሌን ፈጥኖ ይፈጃል። ህዝብን ያምሳል፣ ያንጫጫልም የሀገራችን የቆዩ የታሪክ መዛግብትን ብናገላብጥ ካለፉት ዘመናት አንስቶ የረሃብና የሀገሪቷ ቁርኝት ከትውልድ ወደ ትውልድ ሲተላለፍ የቆዩ አሳዛኝ የታሪክ ጠባሳዎችን ትተዋልፈዋል። እንግዲህ ቁም ነገሩ እነኝህን የድርቅና የችጋር ዘመናትን መቁጠሩ ብቻ ሳይሆን አስቀድሞ ይመጣልን ተገንዝበን ወንዞችን ለመክተር የመስኖ ቦዮዎችን ለመቆፈርና ለማዘጋጀት ግድቦችን ሰርቶ መገደብ ሀይቆችን፣ ወንዞችን በአግባቡ መጥለፍና ጠንክሮ መስራቱ ላይ ማተኮር ተገቢ ይሆናል፣ ይበጃለም ይላሉ። አሁን የመጣብንን የኤልኒኖ ውጤት የሆነውን የድርቅ ፈተና ረሃብን፣ ችጋርን ለመቋቋም እንተባበር እያልኩኝ ዛሬ ሳይንስ በጸደቀበትና ውጤቱም ቴክኖሎጂ በመጠቀበት በ21ኛው መቶ ዓመት በሚሊኒየሙ ማግስት በሁለት ዲጂቶች አድገናል ብለን ለዓለም በገለጽንበት አንደበት ተራብን ሲባል ደግሞ በጣም ያሳዝናልና ከዚህም ጎን በኦክስፎርድ ዲክሽነሪ የተቀመጠውን የረሃብ ተምሳሌትነታችንን ለመፋቅ በምንዘጋጅበት ወቅት ይህ አሳዛኝ የረሃብ ስጋት መከሰቱ የሚያበሳጭ በመሆኑ ይህንኑ ለመከላከል የገጠመንን ረሃብ ለመቋቋም ለመረባረብ ዳግም ላለመራብ እንበርታላለሁ ብሏል አቶ አበበ ሻምቢ። ከአምቦ አቶ አበበ አበረታታች መልእክቶን ይኸው አየር ላይ አውለኗል። እናመሰግናለን። አንድ የዘፈን ምርጫ አለ። መራጭ ታከለ ተረፈ ናቸው። ከሶማሊያ ደቡብ ክልል ገና ወረዳ አንገላ ቀበሌ ለሚገኘው ለአባቴ ተረፈ ደብሶ፣ ለእናቴ ለወይዘሮ አማረች ሄልሶ፣ ለፍቅረኛዬ ወይዘሪት አበበች ደብሶ "ገባኝ አሁን ገና" የሚለውን የድምፃዊ ጥበቡ ወርቅይን ዘፈን እንድንጋብዝላቸው ጠይቋል። ዘፈኑ ይከተላል። ገባኛውን ገና ከሰው ጋር ለመኖር አቋራጭ ጎዳና ማስመሰል መሆኑን እያደረገና ማስመሰል መሆኑን እያደረገና፣ ገባኛውን ገና ገባኛውን ገና ከሰው ጋር ለመኖር አቋራጭ ጎዳና Mas masal mahonun ayat erkena, mas masal mahonun ayat erkena. Antin masafustu na itum በት ያሳዝናል በሽኮኑ ለማስመሰል አልችል ብዬ ስላቃት። ሌላ አይደለም የኔው ጠላት ራስ ከሰው ጋር አብሬ ለመኖር ለጊዜ ማስመሰል ባልችልም፣ ራሴን እስከማቀው ድረስ ያን ያህል ክፉም አይደለሁም። ግልጽነት ራሴን መሆኔ የሐዘኔ ያበቃል ብከፋም በሰውቂ ማሊዝም የህብን ፈጣሪ ግን ያውቃል። ሁሉንም በሱ ላይ ትቻለሁ። ማስመሰል አልችልም። አቀሉ ብነጠል ግዴለም፣ ልታገስ፣ እውነቱን እስከሚያውቁ ድረስ ሁሉንም በሱ ላይ ትቻለሁ። ማስመሰል አልችልም። አቀለ ብነጠል ግዴለም፣ ልታገስ፣ እውነቱን እስከሚያውቁ ድረስ ሁሉንም እሱ ላይ ትቻለው ማስመሰል አልችልም አቃለው እንድነጠን ግዴ ለምን ታገስ በእውነቱን እስከሚያውቁ ድረስ። በአካባቢያችን ስላለ የመልካም አስተዳደር ግድፈት ጥቂት ለማለት እፈልጋለሁ ሲሉ ወደኛ የጻፉት ደግሞ ሃምሳ አለቃ ጠጅ ሳር ናቸው። ከኢሊባቦር እኔ የምኖረው በኢሊባቦር ክፍለ ሀገር በያዩ ወረዳ ነው። የወረዳ ውስጥ መልካም አስተዳደር አለ ሊባል አይቻልም። የህዝቡ ጩኸት ሰሚካጣም ውሎ አድሯል። ለምሳሌ የመንግስትን የካቢኔ አወቃቀርን ከአስተዳደር ተነስተን ብንመለከት ዋና ዋና የሚባሉ የመንግስት ቢሮ ውስጥ በሹመት የተቀመጡ 16 ባለስልጣኖች በዝምድና በጋብቻ የተሳሰሩና የአንድ ቀበሌ ልጆች ያውም የአንድ ሰፈር ልጆች ሲሆኑ በኔትወርክ መቀናጀታቸው የመጨኮኛ መሳሪያ የገነቡ ይመስላል። በልዩ ስማቸው ቦንድስቶች ይባላሉ። ጸሐፊው ሌላ መልእክት አላቸው። ሌላው ይላሉ ከአጭቦ ቀበሌ ካሳ ቢወሰንም ገበሬው የግምቱን ካሳ ሳያገኝ ከመሬቱ እንዲነሳ እየተደረገ ነው። ገንዘቡን የበላው ጅብ አልጮኋለ ጠይቆለን ይላል መልእክታቸው። ሀምሳ አለቃ ጠጅ ሳር በጠቆሙን ስልክ ቁጥር ምላሽ የሚሰጠን ሰው አላገኘንም። ምላሽ ለማግኘት እንሞክራለን። ሌላው የደረሰን ደብዳቤ ከአዲስ አበባ ሲሆን በዚሁ በአዲስ አበባ ከተማ በጉለሌ ክፍለ ከተማ በሚገኘው የካቲት 12 መሰናዶ ትምህርት ቤት በቀድሞ አጠራር መነን ትምህርት ቤት ስለነበርንበት ሁኔታ ልገልጽላችሁ እወዳለሁ። ካለፈው አዲስ ዓመት መስከረም 2008 ዓ ም ጀምሮ ትምህርት ቤቱን ለለውጥና ትርፍ መምህራንን ለማሸጋሸግ በሚል ሰበብ እራሴን ጨምሮ ከ25 ያላነሰን መምህራን በግዴታ ወደ ተለያዩ ሁለተኛ ደረጃና አንደኛ ደረጃ ትምህርት ቤቶች እንድንዛወር ተደርገናል። በመሰረቱ የተነሳ ነው መምህራን የትምህርት ቤቱን የውስጥ አሰራር ችግር፣ ዝርክርክነት፣ ሙስና፣ በጠቅላላው የአስተዳደር ብልሹነትን በተገኙ አጋጣሚዎች በማጋለጣችንና በመግለጻችን የተከናወነ ለመሆኑ የአደባባይ ሚስጥር ነው ሲሉ ይቀጥላሉ። የሚገርመው ደግሞ ለማንሳት ሲወስኑ መምህራን ወይ በአገልግሎት በዚያ ሲያጡ ደግሞ የሁለተኛ ዲግሪ የለህም ወይም የለሽም ማለታቸው ሲሆን ይህንኑ ደግሞ ከፈጸሙ በኋላ ማስታወቂያ በማውጣት አዳዲስ መምህራንን በቦታው መተካታቸው ነው። ይህ መሰሉ ተግባር ነባሩን አውጥቶ በአዲስ መተካት በራሱ ተንኮል ያዘለ አካሄድ ለመሆኑ ምንም ጥርጣሬን አያጭርም። ሌላው ሁለተኛው ጉዳይ ደግሞ ይላሉ፣ ከዚህ ቀደም ሲል የነበረው የትምህርት ቤት ማህበረሰብ ተክሎትና ተንከባክቦት ያሳደገውን የባህር ዛፍና የጥድ ዛፎች የትምህርት ቤቱ አስተዳደር ማንንም ሳያማክር የጨረታ ማስታወቂያ በማውጣት በትምህርት ቤቱ የሚገኙ እድሜ ጠገብ ዛፎች ወድቀው በሰውና በንብረት ላይ አደጋ ከማድረሳቸው በፊት ትምህርት ቤቱ በጨረታ አወዳድሩ ሊያስነሳ ይፈልጋል ይላል ያወጡት ማስታወቂያ። በዚህ መሰረት ተጫራቾች ቀርበው ከትምህርት ቤቱ ቅጥር ግቢ ዛፎቹ እንዲወገዱ ተደርገዋል። አንድ እግር ችግኝ ተክሎ የማያውቅ አስተዳደር ለጥፋት ግንባር ቀደም መሆኑ በጣም ያስተዛዝባል። በአሁኑ ወቅት ካለው የተፈጥሮ ሀብት እንክብካቤና የአየር ለውጥ ሂደት ጋር የሚጣረስ ነው ይላሉ ስማቸው ባይጠቀስ የሚመርጡት መምህር ከአዲስ አበባ። ቀጣዩ መልእክት የደረሰን ከአቶ ተናኘ በላይ በኢሜይል ነው። ከመልእክቱ ጋር አያይዘው የላኩልን የዘፈን ምርጫን እናስቀድም። ምርጫቸው የአርቲስት ሂሩት በቀለን የቆየ ዜማ ነው። Id meus ika sagis kanto saus It is a ha Tell them, but the young man, the guy, he አቶ ተናኘ በላይ ከሚባሉ ተከታታያችን ረዘም ያለ ኢሜል ነው የደረሰን። የመልእክቱ ርዕስ ኃላፊነቱ የማን ነው የሚል ነው። በሰው ልጅ የሰውነት ክፍሎች ውስጥ የትኛው የሰውነት አካል ነው ኃላፊነት ያለው? ታዲያ በዚህ አወዛጋቢ ምክንያት ሁሉም የሰውነታችን ክፍሎች ኃላፊነቱ የማን ነው በሚል መሪ ቃል ለማወቅና ለመወሰን ስብሰባ አደረጉ። እናም በመጀመሪያ አንጎል ኃላፊነቱ የኔ ነው ምክንያቱም በጠቅላላው በሰውነት ክፍል ውስጥ በመመላለስ ተፈጥሯዊ ክንዋኔ የማከናውነው እኔ በመሆኔ ያለኔ ማንም ሊቆም፣ ሊነሳ፣ ሊቀመጥ፣ ሊተኛ፣ ሊሰማ፣ ሊናገር፣ ሊመልስ፣ ወዘተ ስለማይችል ኃላፊነቱ የኔ ነው ይላል። ከዚያ በመቀጠል ልብ ከማንም በላይ ኃላፊነቱ የኔ ነው ይላል ምክንያቱም እኔ ደምን በመግፋት በመመለስና በመርጨት እንዲሁም ኦክሲጅን በመላው የሰውነታችን ክፍል እንዲዛወር የማደርግ በመሆኔ ያለ እኔ የሚሆን ነገር ስለሌለ ኃላፊነቱ የኔ ብቻ ነው ይላል። ከዚያ ቀጥሎ ደግሞ ሆድ የለም ኃላፊነቱ የኔ ነው ይላል። ምክንያቱን ሲገልጽ ሕይወታችንን ለማዳን ሲባል ወደ እኔ የሚደርሰውን የእህል ውሃ አይነት ሁሉ ከበደኝና ሰለቸኝ ሳለል የዝግጅት ሂደቱን በሚገባ አጣርቼ ከጨረስኩ በኋላ ኃይልና ጉልበት ሰጪ በ በመሆኔ ያለኔ ምንም የሚሆን ነገር የለም ይላል። የተሰበሰቡ ብዙ የሰውነት ክፍሎች የነበሩ ቢሆንም አብዛኞቹ የተሰብሳቢው የፍርድ ሚዛን ወዳጋደለበት ለመወሰን እስኪያስችላቸው ድረስ ዝምታን መረጡ። የመጨረሻ ተናጋሪ ፊንጢጣ ወይም የአይነ ምድር መውጫ ነበረ። እናም ከኔ በፊት የተናገራችሁትን በሙሉ አዳመጫለሁ አለ ቢሆንም ግን ከኔ የበለጠ ኃላፊነቱን ሊወስድ የሚችል የለም ይላል። ምክንያቱን ሲገልጽ የሁሉም ቆሻሻ አስወጋጅ በመሆኔ ትልቅ ኃላፊነት አለብኝ ብሎ ንግግሩን ሳይጨርስ ሁሉም የሰውነት ክፍሎች በሙሉ ይስቁበት ጀመር። ከዚያም ፊንጢጣ ሳቃቸውና ስድባቸው ስላናደደው የአይነ ምድር መውጫውን ክፍል ማንም ሊከፍተው በማይችል መልኩ አጥብቆ ዘጋው። በተወሰኑ ቀናት ውስጥ አንጎል በሚያሰጋና መድኃኒት በማይገኝለት የራስ ምታት ታመመ። ሆድም እንደዚሁ መተንፈሻ ሲያጣ በማበጡ እንቅስቃሴውን በማቋረጡና በማቆሙ ተመረዘ። ልብ እንደ ሌሎቹ ጓደኞቹ ይህን ያህል የሚያሰጋው በሽታ ለጊዜው ባይታመምም ከመቼውም ጊዜ በበለጠ ፍጥነት እያለከለከ ይቺ ዓለም ለሰው ልጆች ምን ያህል ጠባብ እንደሆነች በመገረም አጠቃላይ የሰውነት ክፍሎች የሚወስኑትን ውሳኔ ከመጠበቅ በስተቀር ሌላ ምንም አይነት አማራጭ አለመኖሩን ራሱን አሳምኗል። ነገሩ እየዋለ ሲያደርግ ሁሉም የሰውነት ክፍሎች ህይወታቸው ከመኖር ወደ አለመኖር አፋፍ ላይ ሲደርስና የሁሉም ህይወት አደጋ ላይ መውደቁን ሲረዱ ሁሉም የሰውነት ክፍሎች ኃላፊነቱን የፊንጢጣ መሆኑን አምነውና ተቀብለው በሰላምና በፍቅር ተስማምተው ለመኖር በጋራ ድምጽ ወሰኑ። የታሪኩ ፍሬ ነገር የሰው ልጅ በየደረጃው እንደየአቅሙና ችሎታው ኃላፊነትን የሚሸከም መሆኑ ቢታወቅም አንዱ በሌላው የኃላፊነት ድርሻ ዘሎ በመግባት ብርቱና ጎበዝ ነኝ እኔ ያውቃለሁ ብሎ ከማለትና ራስን ከማታለል መቆጠብ እንደሚያስፈልግ መልእክት ከማስተላለፉም በላይ ባልተጠበቀው ሁኔታ አስገዳጅ ሰላም መስፈኑ ደግሞ የሁላችን የቤት ስራ ነው እያልኩ መልእክቴን የማጠቃልለው አቶ ተናኘ በላይ ነኝ ብለዋል። አቶ ተናኘ ለትምህርት አዘል መልእክቶ እናመሰግናለን። ሌላ ኢሜይል ደግሞ ከፈረንሳይ ደርሶናል። ግጥም ነው። አዜብ ታደሰ ታነበዋለች። እንቶኒ ያለሁ ይላል። ሆኖ በታች ከምድር መኖር ላለመኖር ከተባለ ኑሮ የኑሮ አተላ ሳይኖሩ እየኖሩ የቁም ሞት ከደላ የቱ ነው ንገረኝ። ከእንግዲህስ በቃ ሞቻለሁ የሚያሰኝ ፣ ከእንግዲህስ በቃ እምቢኝ በደል በዛ በቅቶኛል የሚያሰኝ በረሃብ በችጋር በጠኔ ሲቆሉህ በቁምህ አክስለው አመዱን ሲያለብሱህ እርቃንህን ስትቀር ደልቶህ ካልበረደህ ከለመድክ ዝምታ ወፍራም ቆዳ አብቅለህ ሲገርፉት ነጻነት ካልበረደው ገላህ ሞትሃል በቁምህ ምን አለሁ ትላለህ። ባተሌ ባይተዋር ሆኖ በገዛ አገር የቤይ ተመልካች ያሽቃባጮች አሽከር ሲበልዋይን ማፍጠጥ እየሰሙ ማድፈጥ እጣ ሆኖ መራብ በዝምታ ድባብ አፍክን ተሸብበህ ማሰብ ተከልክለህ አትጻፍ ተብለህ አለ ሁኝ ትላለህ ይህን ኑሮ ብለህ በጠራራ ፀሐይ እያየ ሲዘርፉት በደነዘ ካራ በደነሱ ሲያርዱት በረሃብ በበሽታ በችጋር ሲፈጁት ነፃነቱን ነፍገው ወህኒ ቤት ሲያጎሩት በሳቋ ሳዝነው ባዘኑ ሲያስቁት እንቶን ያለሁ ይላል። ድንቄም ኑሮ ኖሯል። በረሃብ በኑሮ ውድነትና በፍርድ ጦት ለሚሰቃዩ ወገኖቻችን ማስታወሻነት የተቋጨ ብሏል ጸሐፊው አስራደው ከፈረንሳይ። እናመሰግናለን አድማጮች። አማሪክ አት ዲደብሊው ዶት ኮም የኢሜል አድራሻችን ነው። አሁን ደግሞ በ0049 22 84 29 16 49 95 ላይ በመደወል መልእክት ወደተውልን አድማጮች አልፋለሁ። ባለፈው እሑድ የመኖሪያ ቤት እጦትና የቤት ኪራይ ዋጋ ንረት በሚል ርዕስ ከተካሄደው ውይይት ጋር በተያያዘ የደረሱን መልእክቶች ተካተውበታል። ስመ ምህረቱ የስልኮ ዛላ የደወልኩት ከወላይታ ሶዶ ነው። ባለፈው በቤት አከራይ እና ተከራይ መካከል የሚፈጠረው ምስላ ያነሳችሁት መርሃግ በንዛረ እና በቤት አከራዮች ዘንድ የምታየው ክፍት

እናንተ በዚህ ላይ የሚሰሩትን የበለጠ ቢቀጥሉ አደራ እንላለን። አመሰግናለሁ። ስለ አዲስ አበባ የኮንዶሚኒየም ቤቶች ጉዳይ ደሽቪል ተከታተይ እየነበረ እና በሳውዲ አረቢያ በጅዳ ከተማ ላይ ከአሁን በፊት አባዱላ መጥተው የኮንዶሚኒየም ቤት ሰጣቸዋል ተመዝገቡ ብሎ ወቅታዊ የኢትዮጵያ ጉዳይም ተነጋግረው በዚህ ላይ የጅዳና አድና አካባቢው ነዋሪ በዚህ ስብሰባ ላይ ተሳትፎ ምዝገባ እንድታካሄዱ ተብሎ በኢትዮጵያ ኮሚኒቲና ና በጅዳ አካባቢ የኢትዮጵያ ቆንስላት መቼ ተመዝግበን ነበረ። ብሩን ከተመዘገብን ብራችንን ስንጠይቅ ገና ዛሬ ምንም መልስ የሰጠን ሰው የለም። ብራችን የት እንዳለ ኮንዶሚኒየም ጉዳይ የት እንዳለ እስካሁን የሰማነው ነገር የለም። እስኪ ዋካቹ ጠይቆልን። አመሰግናለሁ። ከሳዑዲ አረቢያ ላይ ደሴ ሜሎች ይችን ሙዚቃ ከስቱዲዮዎቻችሁ አፈላልጋችሁ አየር ላይ እንድታውሉ በኢትዮጵያ ሕዝብ ድምጽ ቀኝጣቸዋለሁ። አመሰግናለሁ።

Man, no, no, Le no, i on Always on my own. Always on yes i'm yes yes በመጨረሻም የአፋልጉኝ መልእክታቸውን አስተላልፈንላቸው። ከወዳጆቻቸው ጋር የተገናኙት አቶ ንጉሴ ወልደ ማርያም ወደ ላኩልን ደብዳቤ አልፋለሁ። ውድ የጀርመን ሬዲዮ ጣቢያ አዘጋጆች፣ ከአክብሮት ሰላምታዬ በመቀጠል የማሳስባችሁ ነገር ቢኖር ከዚህ በታች እንደሚከተለው ይሆናል። ለ27 ዓመታት በስራ ምክንያት ወጥቼ አድራሻቸው ጠፍቶኝ የተለያየነውን ዘመዶችን በአፋርጉኝ መልእክቶቻችሁ ደከመኝ ሰለቸኝ ሳትሉ በማገናኘታችሁ የመንፈስ እርካታና የአእምሮ እረፍት በማግኘቴ ደስታዬ ወሰን የለውም ብለውናል። አቶ ንጉሴ ወልደ ማርያምና ለ27 ዓመታት ተለያይተው የቆዩት ዘመዶቻቸውን እንኳን ደስ ያላችሁ በማለት እኔም የዛሬውን የአድማጮች ማህደር ዝግጅት እዚህ ላይ አጠናቅቃለሁ። ልደት አበበ ነኝ። ጤና ይስጥልኝ።